የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ችሎት የቀድሞ የአንድነትና ለዲሞክራሲና ለፍትህ ፓርቲ አመራር አባላትን እነ ሀብታሙ አያሌውን ጨምሮ ሌሎች ተከሳሾችም ከእስር እንዲፈቱ ለአዲስ አበባ ማረሚያ ቤት ትዕዛዝ መስጠቱን ቀደም ሲል በዜናችን ላይ ገልጠናል። ፍርድ ቤቱ በይግባኝ የተያዘው ጉዳያቸው ውሳኔ እስከሚያገኝ ተከሳሾቹ ከሀገር እንዳይወጡም አግዷል። ይህ የፍርድ ቤቱ ትዕዛዝ እስከ ምሽቱ 12 ሰዓት ተኩል ድረስ ተፈጻሚ አልነበረም። መለስካቸው አማሃ ዝርዝሩን ልኮልናል። የጠቅላይ ፍርድ ቤቱ ትናንት በኋላው ችሎት የፌደራል ጥቅላይ ፍርድ ቤት ሰበር ሰሚ ችሎት አቶ ሀብታሙ አያሌው ባቀረበው አቤቱታ ላይ ተመስርቶ ጥር 24 ቀን 2008 ዓ.ም ምረት በሰጠው ፍርድ መሰረት የቀድሞ የአንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞንን የአዲስ አበባ ማረሚያ ቤት ፈቶ እንዲለቃቸው ትእዛዝ ሰጥቷል። ፍርድ ቤቱ ትእዛዙን ሲያብራራም በታች ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በተሰጠው ብይን ቀደም ሲል የተዘረዘሩት ተጠርጣሪዎች የተመሠረተባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነፃ ቢሰናበቱም በዚሁ ችሎት መታገዱን አስታውሰዋል። ይሁንና ሰበር ሰሚው ችሎቱ ይህ የእግድ ውሳኔ አግባብነት የሌለው ድንጋጌን መሠረት ያደረገ በመሆኑ መሠረታዊ የሕግ ስህተት ያለበት ነው ብሎ በመወሰኑ ይህን የፍቺ ትዕዛዝ ለመስጠት መወሰኑን አብራርቷል። በተጨማሪም ለሰበር ሰሚ ችሎት በግል ያመለከቱት አቶ ሀብታሙ አያሌው ይሁኑ እንጂ የተሰጠው ፍርድ ለሁሉም መልስ ሰጪዎች መስራት አለበት ሲል አምስቱም ከእስር እንዲፈቱ መወሰኑን አስረድቷል። ፍርድ ቤቱ በተጨማሪም በአሁኑ ጊዜ በዚሁ ችሎት በአቃቢ ሕግ ይግባኝ ባይነት የታች ፍርድ ቤት የሰጠው ብይን የቀረበውን ማስረጃ በሚገባ ያልመዘነ ነው የሚለው አቤቱታ የተያዘው ክርክር ውሳኔ እስኪሰጠው አምስቱም መልስ ሰጪዎች ከሀገር እንዳይወጡ ትዕዛዝ ሰጥቷል። የፍርድ ቤቱ የፍች ትዕዛዝ ለአዲስ አበባ ማረሚያ ቤት ከደረሰ ሰዓታት ያለፉ ቢሆንም ይህ ዘገባ እስከተጠናቀቅበት እስከ ምሽቱ 12 ሰዓት ተኩል ድረስ እንዳልተፈቱ የታሳሪዎቹ ቤተሰብ አባላት ለቪኦኤ ገልጸዋል። እና አቶ ሀብታሙ አያሌው ከአንድ አመት ተኩል በፊት አቃቤ ሕግ በእነዚህ ዓለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ከሷቸው የፌዴራል ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ነሐሴ 14 ቀን 27 ዓ ም በሰጠው ብይን ከአስሩ ተከሳሾች አምስቱን በነፃ ማሰናበቱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ